ስፖርት። ጤና ይስጥልኝ አድማጮች። እንደ ጎርጎሪዮስ አቆጣጠር በ2018 ዓ ም ሩሲያ ለምታዘጋጀው የዓለም ዋንጫ የእግር ኳስ ግጥሚያ በተለያዩ ቦታዎች የማጣሪያ ጨዋታዎች ተከናውኗል። የጀርመን እግር ኳስ ብሔራዊ ቡድን ቅዳሜ ዕለት ከቼክ ሪፐብሊካቸው ጋር ባደረገው ግጥሚያ በጨዋታ ልቆ 3 ለ0 አሸንፏል። ከአፍሪቃ ናይጄሪያ ትናንት ዛምቢያን ሁለት ለ1 በመርታት የቡድን የማጣሪያ ጨዋታዋን በድል ጀምራለች። ግብፅ ኮንጎን በሜዳው ብራዛቪል ውስጥ ሁለት ለ1 አሸንፋለች። በፎርሙላ 1 የመኪና ሽቅድምድም ኒኮ ሮዝበርግ በቀዳሚነት እየገሰገሰ ነው። የዓለማችን ቁጥር 1 የሜዳ ቴኒስ ምርጦች ከ13 ዓመታት ወዲህ ለመጀመሪያ ጊዜ ዝቅተኛ ውጤት አስመዝግቧል። እግር ኳስ። እንግሊዝ ለዓለም ዋንጫ ማጣሪያ ነገ ከስሎቫኪያ ጋር ለምታደርገው ጨዋታ አምበሉ ዋይኔ ሩኒ አይሰለፍም። የማንቸስተር ዩናይትዱ ዋይኔ ሩኒ በእንግሊዝ ብሔራዊ የእግር ኳስ ቡድን ተሰላፊዎች መካከል እጅግ ከተሳካላቸው ተጫዋቾች ከቀዳሚዎቹ ተርታ የሚመደብ ነው። ሩኒ ለእንግሊዝ 117 ጊዜያት በተሰለፈበት የቅዳሜው ጨዋታ ቡድኑ ማልታን 2 ለ0 ማሸነፍ ችሏል። ይሁንና የ30 ዓመቱ እንግሊዛዊ ከቅርብ ጊዜ አንስቶ አቋሙ እየወረደ በመምጣቱ ከፍተኛ ነቀፌታ እየቀረበበት ነው። በሳምንቱ መጨረሻ ግጥሚያው የዌምብሊ ታዳሚዎች በተቃውሞ ሲጮውበት ተደምጧል። እንግሊዝ ባለም ዋንጫ ማጣሪያ ጨዋታ ከምትገኝበት ምድብ ምግብ በስድስት ነጥብ እየመራች ትገኛለች። በምድብ ሀመሯም ጀርመን እስካሁን ያደረገውን ሁለት ጨዋታዎች በማሸነፍ እንደ እንግሊዝ ስድስት ነጥቦችን ሰብስቧል። ጀርመን ቀደም ሲል ኖርዌይን ሶስት ለዜሮ ከረታ በኋላ ቅዳሜ ለት ቼክ ሪፐብሊክን ሶስት ለባዶ በሆነ ልዩነት በጨዋታ በልጦ ማሸነፍ ችሏል። የጀርመን ብሔራዊ ቡድን ከተጋጣሚው በጨዋታ ልቆ ተገኝቷል። ጀርመን ነገ ከሰሜን አይርላንድ ጋር ሶስተኛ ግጥሚያውን ያከናውናል። በነገው ግጥሚያ ላይ ብዙም የተጫዋች ለውጥ እንደማይኖር የጀርመን አሰልጣኝ ዮሃይም ሲስተም ሎይቭ አስታውቋል። ዮሐይም ሎይቭ ቼክ ሪፐብሊክን 3 ለ0 ከማሸነፋቸው አስቀድሞ እንዳስታወቁት በነገው ጨዋታ ከመጀመሪያው አንስቶ ኢካይ ጎንዶዋንን አማካይ ቦታ ላይ እንደሚያሰልፉ በድጋሚ አስታውቋል። በነገው ጨዋታ ለኢካይ ጎንዶዋን ቦታውን ሳሚ ኪዲራ ማስረከብ ግድ ይሆንበታል። ምናልባትም በነገው ጨዋታ የጀርመን ቡድን ያሰላለፍ ለውጥ የሚኖረው ይህ ብቻ ይሆናል ማለት ነው። ዛሬ ምሽቱን ከሚከናወኑ ጨዋታዎች መካከል በምድብ ሀ ፈረንሳይ ከኔዘርላንድ የምታደርገው ጨዋታ በጉጉት ይጠበቃል። ሁለቱም የመጀመሪያ ጨዋታዎች ላይ ነጥብ ጥሏል። ፈረንሳይ ከቤላሩስ ጋር ባደረገችው የመጀመሪያ ጨዋታ ያለምንም ግብ ነበር የተለያየችው። ኔዘርላንድ ከስዊድን ጋር አንድ እኩል ተለያይታ እንደ ፈረንሳይ ነጥብ ተጋርታለች። ሁለተኛ ጨዋታቸው ደግሞ ሁለቱም በተመሳሳይ የግብ ልዩነት ተጋጣሚዎቻቸውን አራት ለአንድ መርታት ችሏል። ፈረንሳይ ቡልጋሪያን፣ ኔዘርላንድ ቤላሩስን አራት ለአንድ የረቱት አርብ እለት ነበር። ፈረንሳይና ኔዘርላንድ ተመሳሳይ አራት ነጥብና የግብ ልዩነት ሲኖራቸው ኔዘርላንድ ብዙ በማግባት አንደኛ ደረጃ ላይ ትገኛለች። ስዊድን ከቡልጋሪያ እንዲሁም ሉክዘምቡርግ ከቤላሩስ ጋር ዛሬ ጨዋታቸውን ያከናውናሉ። ከምድብ ለ ፖርቹጋል ፋራኦ ደሴቶችን፣ ላቲቪያ ሃንጋሪን፣ እንዲሁም የምድቡ መሪ ስዊዘርላንድ አንዶራን ይገጥማሉ። ፖርቹጋልን በመጀመሪያ ጨዋታው ሁለት ለዜሮ እንዲሁም ሃንጋሪን ሶስት ለሁለት የረታው የስዊዘርላንድ ቡድን ከምድቡ ዝቅተኛ ግምት የተሰጣት አንዶራን በሰፊ የግብ ልዩነት እንደሚያሸንፍ ይጠበቃል። አንዶራ የመጀመሪያ ጨዋታዋን በላቲቪያ አንድ ለዜሮ የተሸነፈች ሲሆን ሁለተኛ ጨዋታዋን ግን ቅዳሜ ዕለት በፖርቹጋል በሰፋ ልዩነት ተሸንፋለች። ፖርቹጋል አንዶራን ወራን ስድስት ለባዶ በመሸኘት የጎል ጎተራ አድርጋታለች። ልዚሁ ከሁለት ዓመት በኋላ ሩሲያ በምታዘጋጀው የዓለም ዋንጫ ጨዋታዎች ላይ ለመሳተፍ የአፍሪካ ሀገራትም የማጣሪያ ጨዋታዎቻቸውን አከናውኗል። ትናንት በተከናወኑ ጨዋታዎች ናይጄሪያ፣ ግብፅና ቱኒዚያ ማሸነፍ ችሏል። አልጄሪያ ከካሜሮን ጋር አንድ እኩል በመውጣት ነጥብ ተጋርታለች። ከሜዳ ውጪ ጨዋታውን ያከናውነው የናይጄሪያ ቡድን ዛምቢያን ንዶላ ከተማ ውስጥ የረታው ሁለት ለአንድ በሆነ ውጤት ነው። አልጄሪያ ነጥብ በመጣሏም ናይጄሪያ ምድቡን እየመራ ይገኛል። በመጀመሪያው አጋማሽ ለናይጄሪያ ቡድን ሁለቱን ግቦች ያስቆጠሩት በእንግሊዝ ፕሪምየር ሊግ ዝናቸው እየጨመረ የመጡት ሁለቱ ተጫዋቾች ናቸው። የአርሰናሉ አጥቂ አሌክስ ኢዮቢ የመጀመሪያውን ግብ ከመረብ ያሳረፈው በ32ኛው ደቂቃ ላይ ነበር። የማንቸስተር ሲቲው አጥቂ ኬሌቺ ኢሄ ናቾ ከ10 ደቂቃ በኋላ ሁለተኛዋን ግብ ማስቆጠር ችሏል። ሁለቱም ቡድኖች ባደረጉት የንዶላው ፈጣን ጨዋታ የናይጄሪያ ብሔራዊ ቡድን አምበል ጆን ሚካኤል ኦቢ ሶስተኛ ግብ ልትሆን ትችል የነበረች ሙከራ አድርጓል። ሆኖም በዛምቢያው ግብ ጠባቂ ኬኔዲ ምዊኒ ግብ ከመሆን ድናለች። ዛምቢያ በሜዳው በባዶ ከመውጣት ያዳነችውን ግብ ያስቆጠረው በሰባ አንደኛው ደቂቃ ላይ ነበር። ዛምቢያዎች በዕለቱ እድል ቢጠምባቸውም ጫና ማድረግን ችሏል። አልጄሪያ ከካሜሩን አንድ እኩል በተለያየችበት ጨዋታ የላይስተር ሲቲው ሪያድ ማሬዝ እና ኢስላም ስሊማኒን አሰልፋለች። ሆኖም የካሜሩኑ ቤንጃሚን ሙካንጆ የመጀመሪያው አጋማሽ ከመጠናቀቁ አስቀድሞ ቡድኑን አቻ የምታደርገውን ግብ ከመረብ አሳርፏል። ትናንት ግብጽ ኮንጎን በሜዳው ብራዛቪል ውስጥ ያሸነፈችው ሁለት ለዜሮ ነው። ቀደም ሲል አርብ ዕለት ጋና በሜዳው ከኡጋንዳ ያለምንም ግብ ተለያይቷል። ቱኒዚያ በሜዳዋ ሞናስቲር ውስጥ ትናንት ምሽት ጊኒን ሁለት ለዜሮ አሸንፋ ልካለች። የመኪናሽ ቅድምድም በጃፓን ግራንድ ፕሪ የፎርሙላ 1 የመኪናሽ ቅድምድም ትናንት ጀርመናዊው ኒኮ ሮዝበርግ በመርሴዲስ ተሽከርካሪው አሸናፊ ሆኗል። በአጠቃላይ ነጥብም ቀዳሚ ነው። ኔዘርላንዳዊው የሬድቡል አሽከርካሪ ማክ ፈርሽታፐን ሁለተኛ ሲወጣ፣ የሶስተኛ ደረጃ ያገኘው ደግሞ የብሪታንያው ሌዊስ ሃሚልተን ነው። የመርሴዲስ አሽከርካሪው ሌዊስ ሃሚልተን በአጠቃላይ ነጥብ ቀዳሚ ከሆነው ኒኮ ሮዝበርግ በ33 ነጥብ ይበለጣል። ኒኮ እስካሁን 313 ነጥቦችን ሰብስቧል። የሜዳ ቴኒስ። የዓለማችን የቀድሞ ቁጥር አንድ የሜዳ ቴኒስ ተጫዋቾች ራፋኤል ናደል ና ሮጀር ፌዴሬር ከ13 ዓመታት ወዲህ ለመጀመሪያ ጊዜ ከዓለም ምርጥ አራት ውጭ ሆኑ። የ30 ዓመቱ ስፔናዊ ራፋኤል ናድል በዓለም የሜዳ ቴኒስ ደረጃ አምስተኛ ሆኗል። ስዊዘርላንዳዊው ሮጀር ፌዴሬር ከስፔናዊው ሁለት ደረጃዎች ዝቅ ብሎ ነው የሚገኘው። ሰርቢያዊው ኖቫክ ጄኮቪች በአንደኛ ደረጃ ላይ ይገኛል። የብሪታንያው አንዲ ሙራይ ይከተሏል። አራተኛ ደረጃን የተቆናጠጠው ጃፓናዊው ካይ ኒሺኮሪ ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።